አርዱፍ በሚል አህጽሮተ ቃል የሚታወቀው የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር በአፋር ክልል በነበሩ ጎብኚዎች ላይ ባለፈው ሳምንት በከፈተው ጥቃት አምስት ጎብኚዎች ተገድለው ሁለት ጀርመናውያንና ሁለት ኢትዮጵያውያን እንደተጠለፉ የዜና አውታሮች ሲዘግቡ ሰንብተዋል። ይኸው ቡድን የጠለፋቸውን ሰዎች በሽምግልና ሊለቅ እንደሚችል መግለጹም ተዘግቧል። የኢትዮጵያ መንግስትም የታገቱትን በሽምግልና ለማስለቀቅ እንቅስቃሴ እንደጀመረ ታውቋል። በኢትዮጵያ የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲና ኮሚኒኬሽንስ ዳይሬክተር አቶ ጌታቸው ረዳ በኢትዮጵያ በኩል ያለውን እንዲያስረዱን አነጋግረናል። ባለሥልጣኑ አርዱፍ የሚባል ድርጅት ኢትዮጵያ ውስጥ በህጋዊ መንገድ የሚሰራ እንደሆነ በማብራራት ይጀምራሉ። አርዱፍ የሚለው መግለጫ የኤርትራ መንግስት ኃላፊነትን ለመሸሽና ካሁን በፊትም እንደሚያደርገው ጉዳዩ የተፈጸመው በኢትዮጵያ ውስጥ ባሉ የሀገር ውስጥ እንቅስቃሴዎች አማካኝነት ነው የሚል መልዕክት ነው ሁልጊዜ የሚያስተላልፈው። ያን መልዕክት ለማስተላለፍ በማሰብ የተደረገ ነው። በነገራችን ላይ ፎር ደ ሪከርድ አርዱፍ የሚባል ድርጅት ህጋዊ ፖለቲካ ፓርቲ ነው። ኢትዮጵያ ውስጥ የጦር መሳሪያ እንቅስቃሴ አቁሞ ወደ ህጋዊና ሰላማዊ ፖለቲካ ፕሮሰስ ከገባ አመታት ያስቆጠረ ድርጅት ነው። የኤርትራ መንግስቶችን ሲልክ በየጊዜው እንደሚታወቀው ድርጅቶችን ያቋቁማል። በየቀ የሚፈበርክበት ተቋም አለው። አርዱፍ በሚል ስም መግለጫው እንዲወጣ የተደረገበት ዋናው ምክንያት የኤርትራ መንግስት አሁንም ቢሆን ጉዳዩን ከራሱ ኃላፊነት አርቆ የኢትዮጵያ ሀገር በቀል ድርጅቶች ስራ እንደሆነ ለማስመሰል ካለው ፍላጎት የመነጨ ነው። መግለጫውን ሰምተሽው ከሆነ ምን አይነት አስፍ ነገር አለ መሰለሽ፣ የአፋር ህዝብ አቤታዊ ድርጅት አፋሮችን አንድ ላይ አድርጎ ለማስተዳደር የተቋቋመ ድርጅት እንደሆነ የኤርትራ መንግስትንም የሚቃወም እንደሆነ ተደርጎ ነው ስቴትመንቱ የተገለጸው። በነገራችን ላይ በተጨባጭ የሚለው መግለጫው ምንድን ነው የዚህ የአርዱፍ የሚባለው ድርጅት አላማ የጅቡቲ የኢትዮጵያ አፋር ውስጥ ያሉትን የአፋር ተወላጆች አንድ ላይ አስተባብሮ የውስጥ አስተዳደር ለመፍጠር ነው ነው የሚለው። እንግዲህ አያይዞ ምን ይላል? ይሄ አርዱፍ የሚባለው የኤርትራን መንግስት ይጠላል በጣም ግን ለአሁኑ አላማው ከኤርትራ መንግስት ጋር ለመስራት ተገዷል ይላል መግለጫው። በዛው ተያይዞ ተራ ድራማነቱን የሚያረጋግጥ ምንም ነገር ሊኖር አይችልም። ጥላቻውን እየገለጸ ለኤርትራ መንግስት ያለውን ጥላቻ እየገለጸ ግን ከኤርትራ መንግስት ጋር በሰላም ለጊዜው ሰፖርት አግኝቶ ታክቲካል በሆነ ግንኙነት እንቅስቃሴ የሚያደርግ ድርጅት ከኤርትራ መንግስት ባህሪም አንጻር አንድ ቀን አንድ ቀን የሚያድርበት አጋጣሚ የለም። አንድ ነገር ልንገርሽ፣ የዩኤን ሞኒተሪንግ ግሩፕ ባለፈው ጁላይ ላይ ያቀረበው ሪፖርት ላይ የኤርትራ መንግስት የአካባቢውን ሀገሮች ለማተራመስ ከሚጠቀምባቸው መንገዶች አንዱ ምናልባት በእንግሊዝኛው ብትወሰነ ልበልሽ ና ትሩ ኦፕሬሽንስ ዩዚንግ ፕሮክሲ ፎርስ ሰት ፎል አንደር ዳይሬክት ኤሪትሬን ኮማንድ ን ኮንትሮል ፎልስ ፍላግድ አዝ ዶሜስቲክ ኦፖዚሽን ግሩፕስ ነው የሚለው። መንግስት በወክልና ግን ምንድነው የሚባሉት ባገራ ይሰጣቸዋል። የኢትዮጵያ ተቃዋሚ ሀይሎች ይባላሉ። አንዳንዶቹ ከአሁን በፊት ያልነበረው ድርጅት ነበር። የአማራ ተቃዋሚ ሀይል የሚባል ነበረው፣ ሰሞኑን አቋቁሟል የሚልካቸውን ተላላፊዎቹን የሆነ ስም እየሰጠ አንድ አይነት ትርፍ አገኛለሁ የሚል ዞሮ ዞሮ የማተራመስ እንቅስቃሴ ነው። አሁንም ቢሆን እነዚህን ሰዎች የጠለፉት ሰዎች ከኤርትራ በቀጥታ የመጡ ስራቸው ምን እንደሆነ የሚያውቁ መግደልም መማረክም የሚባለው ውስጥ ገብተው የኤርትራን መንግስት የዲስታብላይዜሽን ሮን ለመጫወት ተሰጥቷቸው የመጡ ሰዎች ናቸው። ኤርትራ በበኩሏ እንግዲህ በጽኑ አስተባብላለች። በምንም አይነት እዚህ ውስጥ የገባሁበት ሁኔታ የለም፣ እጄ የለበትም፣ አልገባሁም ብላ አስተባብላለች የኤርትራ መንግስት ከአራት አመት በፊት የነበረውን ተመሳሳይ ኤክስፔሪንስ ለነገሮች የፈለግኩት እሱን ታስታውሱታላችሁ። የኤርትራ መንግስት ያንን ቢሆን እጅ የለበትም ይሄ አፋር ተቃዋሚዎች የሰሩት ነው የሚል ነገር ነበር ያሉ። ግን ሰዎቹ ዴሊቨር የተደረጉት የእንግሊዝና የፈረንሳይ ቱሪስቶች ነበሩ የተጠለፉ። ከሀምሳ ስድስት ቀን ግርግር በኋላ የኤርትራ መንግስት ነው ወደ ሀገራቸው እንዲመለሱ ባረኩት ጥረት ከሽማግሌዎች ጋር ተባበሬ ይህን አስጥቄ ያለ የሚል ተራ የፐብሊሲቲ ድራማ ውስጥ ገብቶ ያንን ነገር የሰራው አሁን የኤርትራ መንግስት ኃላፊነቱ የኔ አይደለም፣ ግን ኢትዮጵያ ባለው ስርአት ምክንያት የተንገሸገሹ ሰዎች የሚፈጥሩት ነገር ነው። ይህ አዲስ ነገር የለውም። የኤርትራ መንግስት አድሚሽን እንዲሰጥ የሚጠብቅ ሰው ካለ ሞኝነት ነው። የሚሆኑ የሚሉት ምንድን ነው? እንግዲህ እኛ በሁለት ሺ አምስት አመተ ምህረት በኢትዮጵያ ምርጫ በተካሄደበት ወቅት እኛ ድምጻችንን የሰጠነው ለጠቅላይ ሚኒስትር መለስ ነበረ። ግን ለዛ ምላሽ ያገኘነው ነገር የለም። ህዝባችን ላለፉት ሀያ ዘጠኝ አመታት ያህል በድህነት በፖለቲካም በኢኮኖሚውም ተገልለን ምንም ያገኘነው ነገር የለም። ትምህርትም የለም ድህነትም እንዳለ ነው፣ እና ኑሯችን አልተሻሻለም። ለዚህ ነው ለህዝባችን ቆመን የምንታገል ያለነው ይላል። እንግዲህ እንግዲህ ይሄ ድርጅት የምትው እንዳሹ ኤርትራ ነው የኤርትራ መንግስት ስለሆነ ባለፉት ሀያ ዓመታት ኢትዮጵያ ውስጥ ለነበሩ ለውጦች የኤርትራ ህዝብ የኢትዮጵያ አካል ስላልነበረ የነዚህ ተጠቃሚ ሊሆን አይችልም። ስለዚህ ባለፈው ምርጫ ዘጠና ሰባትም ምርጫ ለጠቅላይ ሚኒስትር መለስ ዜናዊ ድምጽ የሚሰጡበት እድሉም አጋጣሚውም አልነበራቸውም። አርፍን በሚባል ድርጅት የኢትዮጵያ መንግስት ገራ ባደረገው ድርድር ጦር መሳሪያውን ጥሎ ወደ ሰላማዊ መድረክ ከተመለሰ ዓመታትን አስቆጥሯል። አሁን የሌለን ድርጅት እንዳለ ቆጥረን በሌለ ኮዝ ላይ ተመስርቶ በአፋር ህዝብ ውስጥ ያለ ለውጥን በሚመለከት ማውራት ከፈለግን ቀጥታ የአፋር ህዝብ የሚመሰክረው ነው። የኢትዮጵያ መንግስት የልማት እንቅስቃሴዎች በአንድ ወይም በሌላ አካባቢ የተገደቡ አይደሉም። አፋር ፋይብራንት የሆነ የልማት እንቅስቃሴ ከሚታዩባቸው አካባቢዎች አንዱ ነው። የአፋር ህዝብ ምሮት ሰልፍና እንደዚህ አይነት የጠለፋ እንቅስቃሴ ውስጥ የሚገባ ቢሆን ኖሮ ትናንትና ና ከትናንት ወዲያ ያየቻቸው በአፋር የተለያዩ ከተሞች ውስጥ የገነፈለ የህዝብ ቁጣ በድራማም ደረጃ እንኳ ስቴጅ ላደርገው ብት የሚደረግ ነገር አይደለም። አርዱፍ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር በአፋር ክልል በጎብኚዎች ላይ ባለፈው ሳምንት ባደረሰው ጥቃት አምስት ጎብኚዎች ተገድለው ሁለት ጀርመናውያንና ሁለት ኢትዮጵያውያን መጠለፋቸውን የዜና ዘገባዎች ማመልከታቸው ይታወሳል። ይኸው ቡድን የጠለፋቸውን ሰዎች በሽምግልና ሊለቅ እንደሚችል መግለጹም ተዘግቧል። የኢትዮጵያ መንግስትም የታገቱትን በሽምግልና ለማስለቀቅ እንቅስቃሴ እንደጀመረ ታውቋል። በኢትዮጵያ የውጭ ጉዳይ ሚኒስቴር የፐብሊክና ኮሚኒኬሽንስ ዳይሬክተር አቶ ጌታቸው ረዳ አርዱፍ የሚባል ድርጅት ኢትዮጵያ ውስጥ በህጋዊ መንገድ የሚሰራ እንደሆነ በትላንቱ የመጀመሪያ ክፍል ቃለ መጠይቅ መግለጻቸው ይታወሳል። ዛሬ ደግሞ የአማጽያኑ ቡድን ጎብኚዎቹ የተገደሉት የኢትዮጵያ መንግስት ወታደሮች በጥበቃ ሐዋሳችን ላይ ጥቃት በከፈቱበት ወቅት ነው ለሚለው አቶ ጌታቸው ረዳ መልስ በመስጠት ይጀምራሉ። የኢትዮጵያ መንግስት ኃይሎች በዛ አካባቢ በፍጹም አልነበሩም። ያልነበሩበት ዋናው ምክንያት አካባቢው ሰላማዊ ነው። ያረጉት ምንድን ነው? አካባቢው በተደጋጋሚ የቱሪስት እንቅስቃሴ አለ። ከሌሊቱ ስምንት ሰዓት ቱ ኤ ኤም ሞርኒንግ ታጣቂዎቹ በጎብኚዎቹ ላይ ጥቃት ከፈቱ። የተኩስ ዝናብ ነው ያዘነቡት። የኢትዮጵያ ወታደሮች እዚ አካባቢ የሉም፣ አልነበሩም። ከታጣቂዎች ጋር የተደረገ የተኩስ ልውውጥም አልነበርም። አካባቢው ሰላም ነው ብለዋል። ግን ከዚህ በፊትም እኮ ጎብኚዎች ላይ እንደዚህ አይነት ተመሳሳይ ችግር ደርሶ ነበር፣ ጥቃት ተከፍቶ ነበር። በነገራችን ላይ በስንት መቶዎች ስለሚቆጠር ኪሎ ሜትር ድንበር ነው የምናወራው። ኢትዮጵያ መንግስት ለልማት እያንዳንዷን ሰባራ ሳንቲም እና ጊዜ አሳልፋለሁ ሲል እያንዳንዱን ድንበር የኤርትራ ችግር ፈጣሪዎች ይመጣሉ በሚል በወታደር አጥሮ ሰላም ማስጠበቅ እንደማይቻል አሳምሮ ያውቃል፣ የኢትዮጵያ መንግስት ሁሉም ቦታ ላይ አጥር ቢያስቀምጥም እንኳ ኖሮ አቮይድ ማድረግ የሚቻል አይደለም። ስለዚህ ከአራት አመት በፊት የተፈጠረውም እንደዚሁ አሳቻ ሰዓት ተመርጦ የኢትዮጵያ ወታደሮች እዚ አካባቢ አለመኖራቸውን ግምት ውስጥ በማስገባት የተደረገ ኖረኛ እርምጃ ነው የነበረው። ተመሳሳይ እርምጃ ነው የተፈጸመው። አስራ ስድስት ወታደሮች ገድለናል፣ የቆሰሉም አሉ ይላል። እንግዲህ የኢትዮጵያ ወታደሮች አርዱፍ ሚሊታሪ ፕሬዘንስ ኖሮት የሌለ ድርጅት ውጊያ ማድረግ አይችልም። የሌለ ሰራዊትን ማጥቃት አይችልም። ይህ እውነታዊ ይሄ ነው። እዚህ አካባቢ ቱሪስቶች ነው የነበሩት። ቱሪስቶቹ እንኳ የሚጠብቅ አንድ ሰው ሲቪሊያን ፕሌን ክሎዝ ስለለበሰ አንድ ሰው ብቻ ነው የነበረው። ቱሪስቶች ብቻ አይደሉም ቮልካኖሎጂስቶች የሳይንስ ምርምር ለማድረግ ይመጣል። የኢትዮጵያ መንግስት እዛ አካባቢ ቱሪስቶች የሚንቀሳቀሱበት ሳይንቲስቶች የሚንቀሳቀሱበት አካባቢ እያንዳንዱ ቦታ በወታደር በማስጠበቅ መረጋጋት ማስጠበቅ እንችላለን ብሎ ያምንም አያደርገውም። አልተደረገም። የያዝናቸውን ሁለት ጀርመኖች ና ሁለት ኢትዮጵያውያን በአፋር ሽማግሌዎች በኩል ለመፍታት ዝግጁ ነን ብለዋል። የኢትዮጵያ መንግስት በኩል እንግዲህ በሽምግልና የመፍታት እቅድ እንዳለው ገልጸዋል። ና አሁን በተጨባጭ የተጀመረ ሽምግልና ጉዳይ አለ። የሽምግልናው ሂደት በሚመለከት አንድ የተወሰነ ነገር መረዳት ያስፈልጋል። የአፋር ባህል በነገራችን ላይ አፋሮች በጅቡቲ ውስጥ አሉ፣ በኢትዮጵያ ውስጥ አሉ፣ በኤርትራ ውስጥም አሉ። ስለዚህ በጎሳ በባህላዊ አስተዳደር በምናምን የተሳሰሩ ናቸው። ስለዚህ በአንድ የአፋር አካባቢ ላይ የተፈጸመ ነገር ኤርትራ ውስጥም ከሆነ እንደየነገዱ አመራር፣ የትኛው ቦታ ነው የነገዱ አመራር የሚኖረው በሚለው ላይ ተመስርቶ አንዱ አንዱን ኢንፍሉዌንስ የሚያደርግበት ሁኔታ አለ። ይሄ ከአራት አመት በፊት የተፈጸመ ነገር ነው። ከብት መዝረፍ ሊሆን ይችላል፣ ከመል መሰረቅ ሊሆን ይችላል የሚባሉ ስራዎችንም ጭምር በእንደዚህ አይነት መልኩ ማድረስ የሚያደርጉት የኢትዮጵያ መንግስት ለነዚህ የተጠልፈው ለሄዱ ሰዎች በሰላም መመለስ ካለው ጽኑ ፍላጎት የተነሳ ወደ ሌላ እርምጃ ከመገባቱ በፊት ለአፋር ባህላዊ የሽምግልና ሂደት ያለውን አክብሮትንም ግምት ውስጥ በማስገባት ማስገባት እድል እየሰጠ ነው። ይሄ ነገር እስካሁን ባለን መረጃ መሰረት ሁለቱ ሳይድ ሰብዘ ቦርደር ያሉ የአፋር ሽማግሌዎች በጉዳዩ ላይ እንቅስቃሴ እያደረጉ ነው። አሁን በዚህ ሰዓት እንቅስቃሴው ምን ላይ ደርሷል የሚል ነገር ላይ እርግጠኛ የሆነ መረጃ መስጠት ይከብዳል። ግን ሂደቱ እንዳለ ነው፣ ተጀምሯል ማለት ነው። ተጀምሯል። በነገራችን ላይ ድንበሩ እኮ ለአፋር ሲቪሊያንስ ዝግ እኮ አይደለም። በሁለቱም ሳይዱ ያሉ አፋሮች አንዱ ሌላው ወንድሙ ጋር ለመገናኘት በሚያደርገው እንቅስቃሴ ሴኩሪቲ አስቁመን ቼክ ፖይንት አስቁመን እዚህ አስገባም የምንልበት አሰራርም የለም። ሲጀምር አቶ ጌታቸው ረዳ በኢትዮጵያ ውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲና ኮሚኒኬሽንስ ዳይሬክተር ጄኔራል ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ ወይዘሮ። የኤርትራ መንግስት በበኩሉ ባለፈው ሰኞ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጻፈው ደብዳቤ የኢትዮጵያ መንግስት ባለፈው ረቡዕ ለጸጥታው ምክር ቤት የላከውን ደብዳቤ ይጠቅሳል። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጻፈው ደብዳቤ አምስት የውጭ ጎብኚዎች በሰሜን ኢትዮጵያ በታጠቁ ሰዎች የተገደሉበትን ዘግናኝ ተግባር የኤርትራ እጅ አለበት የሚል በሐሰት ለመክሰስ ተጠቅሞበታል ይላል። የኢትዮጵያ መንግስት በተጨማሪም የፈጠራ ክሱን መሠረት በማድረግ የጸጥታው ምክር ቤት በኤርትራ ላይ የቅጣት እርምጃ እንዲወስድ አለበለዚያ ግን የኤርትራን መንግስት ተግባሮች ለአንዴና ለመጨረሻ ጊዜ ለማክተም የሚያስፈልገውን ማንኛውንም አይነት እርምጃ ወስዳለሁ ማለቱን የኤርትራው ደብዳቤ ጠቁሟል። የኢትዮጵያ መንግሥት የተባበሩት መንግሥታት ድርጅት ቻርተር አንቀጽ 51ን በመጥቀስ ራስን መከላከል በሚል በኤርትራ ላይ ሌላ ወረራ የመክፈት ሙሉ መብታለኝ ማለቱን ጠቅሶ የኤርትራው ደብዳቤ ይህ ዛቻ ባዶ ከመሆኑም በላይ የክልላዊ አለመረጋጋት እሳት ያቀጣጥላል ይላል።